ሰላም ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ ማክሰኞ ምሽት ግንቦት 18 2013 ዓ ም መሰናዶ ጀምሯል። የጸረ ሽብር አዋጁ መገናኛ ብዙኃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክል አይደለም ሲል የኢፌዴሪ ጠቅላይ አቃቤ ሕግ አስታወቀ። ማንኛውም ሰው የሽብር ወንጀል አፈጣጠሩን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ የሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ ይሄ በህግ የሚያስጠይቅ ነው የሚሆነው ለምሽቱ ከያዝናቸው ዘገባዎች መካከል የመጀመሪያው ነው። በሌላ ዘገባ ደግሞ ላለፉት አምስት ዓመታት በኢትዮጵያ የሚማሩ የአንደኛና ሁለተኛ ደረጃ ተማሪዎች የሳይንስና ቴክኖሎጂ ትምህርት ላይ እንዲበረቱ፣ የስራ ፈጠራ ክህሎታቸውን እንዲያዳብሩ ሲሰራ የቆየው ስቴም ሲነርጂ ከተሰኘው ተቋሙ ጋር ቆይታ አድርገናል። ዳቦ በመጋገር ኑሯቸውን ሊኖሩ የሚችሉ ሴቶችን ነው ተደራሽነት የሚያደርገው ይህ የዳቦ መጋገሪያ እነሱን ደግሞ ለእነሱ ደግሞ የብቃት ስልጠና የሚሰጡ ተማሪዎችን ተመርቀው ወደ አሰልጣኝነት ገብተው የሚያገለግሉበት ሁኔታ ይመቻቸዋል። የሰማችኋቸው አቶ ይስሐቅ ኡኩሞ የስቴም ሲነርጂ የቦርድ ሊቀመንበርና የምህንድስና ባለሙያ ሲሆኑ ለተማሪዎች የስራ ፈጠራ ክህሎትን ያስተምራሉ። በምሽቱ ይደመጣል። ሙዚቃና ሌሎች ዘገባዎችንም አካተናል። እንኳን ለአፍሪካ ህብረት ቀን አደረሳችሁ እያለን አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው በዜናዎቹ ሀብታሙ ስዩም ስንሆን በቅንብሩ ኤልያስ አስማረ አብሮን ይዘልቃል። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። ዩናይትድ ስቴትስ ዜጎቿ ወደ ጃፓን ጉዞ እንዳያደርጉ ማስጠንቀቋ በተራዘመው ኦሎምፒክ ላይ ለመወዳደር የሚፈልጉ ተወዳዳሪዎች ላይ ተጽዕኖ እንደማይኖረው የጃፓን መንግስት አስታውቋል። የዩናይትድ ስቴትስ ባለሥልጣናት በጃፓን በመዛመት ላይ ያለው የኮሮና ቫይረስ ሌላ ዝርያ ለተከተቡ ሰዎች ሳይቀር ስጋት ሊሆን እንደሚችል ጠቁመዋል። አሜሪካውያን ጃፓን እንዳይጎበኙ አልታገዱም። ይሁንና ማስጠንቀቂያው የጤና መድህን ሽፋናቸው ላይ ተጽዕኖ ሊኖረው ይችላል። የኦሎምፒክ ተሳታፊ አትሌቶች የመሳተፍ ፍላጎትንም ሊያቀዘቅዝ ይችላል ተብለዋል። በጃፓን የሚገኙ አብዛኞቹ ከተሞች በአስቸኳይ ጊዜ አዋጅ ውስጥ ይገኛሉ። በዚህ ሁኔታ እስከ ሰኔ አጋማሽ ድረስ ይቆያል ተብሎም ይጠበቃል። የዚህ ምክንያት በሀገሪቱ የጤና መዋቅር ላይ ጫና እያሳደረ የመጣው የኮቪድ-19 ተጠቂዎች ቁጥር ማሻቀብ ነው። ሁኔታው ሆስፒታሎች በተጨናነቁበትና ጥቂት ሰዎች ብቻ በተከተቡባት ጃፓን በአስር ሺህ የሚቆጠሩ የኦሎምፒክ ተሳታፊዎች እንዴት መስተናገድ እንደሚችሉ አሳሳቢ አድርጎታል። የዓለም ጤና ድርጅት ውሳኔ ሰጪ አካል የሆነው የድርጅቱ ጉባኤ ትናንት ጄኔቫ ውስጥ ዓመታዊ ስብሰባውን የከፈተ ሲሆን በጉባኤው ላይ እንድትካፈል ያልተጋበዘችው ታይዋን ያልተጠራሁት የድርጅቱ ጉባኤ ቻይና ያደረገችበትን ተጽዕኖ ስለተቀበለ ነው ብላለች። የታይዋን የውጭ ጉዳይ ሚኒስትር ጆሴፍ ው እና የጤና ሚኒስትሯ ቼን ሲክ ቹንግ በወጡት መግለጫ የዓለም የጤና ድርጅት ዓለም አቀፍ የጤና ድርጅት እንደመሆኑ ለሰው ልጆች ሁሉ ጤናና ደህንነት መጠበቅ መስራት እንጂ ለአንድ አባል ሀገር የፖለቲካ ፍላጎት መበገር የለበትም ብለዋል። ራስ ገዛዋን ደሴት ታይዋንን የራሴ ግዛት ነች ብላ የምትከራከረው ቻይና ስለምትቃወም ታይዋን እንደ ዓለም የጤና ድርጅት የመሳሰሉ አብዛኞቹ ዓለም አቀፍ ድርጅቶች አባል መሆን አልተፈቀደላትም። በሌላ ዜና ዘዋል ስትሪት ጋዜጣ ትናንት ባወጣው ዘገባ የቻይና ውሃን የቫይረስ ምርመራ ተቋም ባልደረቦች የሆኑ ሶስት ሳይንቲስቶች ለአውሮፓውያን አቆጣጠር በ2019 ኅዳር ወር ውስጥ ሆስፒታል ገብተው እንደነበር አመላክተዋል። ቻይና የመጀመሪያውን በኮሮና ቫይረስ መያዙ የተረጋገጠ ሰው መገኘቱን ይፋ ካደረገችበት ጊዜ በአንድ ወር ቀደም ብሎ መሆኑ ነው። ዘገባው ቫይረሱ የተዛመተው ከተቋሙ ቤተ ሙከራ አምልጦ ነው የሚለውን ጥርጣሬ ሊያቀጣጥሉ ይችላል ተብሏል። ቻይና ቫይረሱ መቀስቀሱን አስቀድማ ሳታውቃል ቀረችም የሚለው መላምት ሲሰነዘር ይህ የመጀመሪያው ጊዜ አይደለም። በቀደመው የትራምፕ አስተዳደር መጨረሻ አካባቢ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው የክትትል ሰነድ እንደነበር ይታወሳል። በዚያ ሰነድ ቻይና የመጀመሪያው የኮሮና ቫይረስ ተጋላጭን ይፋ ከማድረጉ አስቀድሞ በ2019 የክረምት መዳረሻ ወራት ውስጥ በርካታ የተቋሙ ተመራማሪዎች የኮቪድ-19ም ሆነ የሌሎች የተለመዱ ከአየር ሁኔታ መለዋወጥ ጋር የሚነሱ በሽታዎችን የሚመስል ህመም ታሞ እንደነበረ የሚያሳምን ምክንያት አግኝተናል ብለዋል። የሉካሽንኮ መንግስት ወደ ፖላንድ የተሰደደውን የ26 ዓመቱን ቤላሩሳዊ ሮማን ፓትሮቪችን በአስቸኳይ እንዲለቅ መንግስታቱ ጠይቀዋል። ኔክስታ የተባለውና ተደማጭነት ያለው በቴሌግራም የሚተላለፍ ስርጭት ዋና ኤዲተር የነበረው ጋዜጠኛ የቤላሩስ ፖሊሶች ከተሳፈሩበት የሬነር አየር መንገድ አውሮፕላን አውርደው አስረውታል። ጋዜጠኛውን ባለፈው ዓመት ሉካሽንኮ ለስድስተኛ ጊዜ የተመረጡበት የቤላሩስ ምርጫ ተጭበርብሯል በሚል የተካሄደውን የተቃውሞ እንቅስቃሴ በማደራጀቱ የሚንስክ መንግስት በሽብርተኝነቱ ወንጅሎ ጋዜጠኛውን ፖሊሶች ይዘው ሲሄዱ እየተንቀጠቀጠ ለሌላ የአውሮፕላን ተሳፋሪ የሞት ቅጣት ይፈጸምብኛል ማለቱ ተገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ባወጡት መግለጫ የቤላሩስ መንግስት በሁለት የአውሮፓ ሀገሮች መካከል የሚደረግ በረራ አስገድዶ በማሳረፍ ጋዜጠኛውን ማሰሩን ዩናይትድ ስቴትስ አጥብቃ ታወግዛለች ብለዋል። በአስቸኳይ እንድትለቀውም ጠይቀዋል። በሩዋንዳ ኪጋሊ በመደረግ ላይ የሚገኘው የአፍሪካ ቅርጫት ኳስ ሊግ ቀጥሏል። ትናንት የሊቢያው ጂኤስዲ ፔትሮሌስን 97 ለ64 ያሸነፈው የግብፅ ውዛ ማሌክ ከእረፍት በኋላ በነገ ውለት የካሜሩንን ፎርሰስ አርምስ ኢትፖሊስን ይገጥማል። በተመሳሳይ በነገ ውለት የአንጎላው ፔትሮሌስ ዲሊዋንዳና የሞሮኮው ኤኤስ ሳሌ ይጫወታሉ። ጨዋታዎቹን የአሜሪካ ድምፅ የእንግሊዝኛው አገልግሎት በቀጥታ ያስደምጣል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። ለዜናው እናመሰግናለን። ጋቢና ቢ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመነኝ። አሁን አብይ ወደ አደረግነው ርዕስ እንሻገር። የጸረ ሽብር አዋጁ መገናኛ ብዙሃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክልና በዚያም ጥረት ምክንያትም ተጠያቂ የሚያደርግ አይደለም ሲል የኢፌዴሪ ጠቅላይ አቃቢ ህግ አስታወቀ። ጋዜጠኞች አሰናድተው የሚያስተላልፉት ዘገባ የሽብር ድርጊትን የመደገፍ ዓላማ እስከሌለው ድረስ የዘገባውን ሚዛናዊነት ለማስጠበቅ የሚመለከታቸውን አካላት መጠየቅ እንደሚችሉም አስረድቷል። ፀሐይ ዳምጠው ተከታዩን ዘገባ ልካልናለች። የዚህ ዘገባ መነሻ የተሻሻለው የኢትዮጵያ የጸረ ሽብር አዋጅ ነው። በተለይም ከመረጃ ስርጭት ጋር የተያያዘው የአዋጁ ክፍል። በዚህ አዋጅ መሰረት ለምሳሌ በአሸባሪነት የተፈረጀ ቡድንን ልሳን ሆኖ ማገልገል የተከለከለ ነው ይላል የኢፌዴሪ ጠቅላይ ዓቃቤ ህግ። በኢፌዴሪ ጠቅላይ ዓቃቤ ህግ የንቃተ ህግ ትምህርትና ስልጠና ዳይሬክተር እንዳልካቸው ወርቁ ይህንኑን አብራርተዋል። በሽብር የተፈረጁ ድርጅቶችን ለመደገፍ አስቦ ከሆነ ሚዲያው ያደረገው ይሄ በህግ ያው የሚያስጠይቅ ነው። የሽብርተኛ የተባለ ቡድንን ወይም ደግሞ ሽብርተኛን መርዳት መደገፍ በህግ የሚያስጠይቅ ነው የሚሆነው። ያው ማንኛውም ሰው የሽብር ወንጀል አፈጣጠኑን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ የሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ እነሱን ፕሮፓጋንዳቸውን ለማሰራጨት ከሆነ ይሄ በህግ የሚያስጠይቅ ነው የሚሆነው የብዙሀን መገናኛ ተቋማት ወይም ጋዜጠኞች ሚዛናዊ የሆነ የዘገባ መስራታቸው ግን የጸረ ሽብር አዋጁን የምጥስ እንዳልሆነ አቶ እንዳልካቸው ተናግሯል የሚዲያ ነጻነት አለ ሚዲያ በነጻነት የመስራት መብት አለው ሚዲያ ዘገባዎችን መስራት ይችላል። ለህዝብ ህብረተሰቡም የማድረስ መብት አለው መብቶቻም ሳይሆን ግዴታውም ጭምር ነው ሚዲያ ይህንን የመስራት ነገር ግን ዘገባዎችን ሲሰራ ወደ አንድ ያጋደለ ከሆነ ያ ያጋደለው ወይም ደግሞ ያ የሚሰጠው መረጃ አሸባሪ የተባለውን ድርጅት ዓላማውን እንዲያስተዋውቅበት ወይም ደግሞ አደርሳለሁ ያለውን ተግባር እንዲፈጽም የሚያደርግ ከሆነ ወይም በሌላ ቋንቋ ደግሞ በአዋጁ አንቀጽ አስር ነው የተቀመጠው። ማነሳሳትን የሽብር ተግባርን ማነሳሳት አይነት ዘገባ ከሆነ ይሄ ያው በሽብር አዋጁ በጸረ ሽብር አዋጁ መሰረት የሚያስጠይቅ ነው። ነገር ግን መታወቅ ያለበት ማንኛውም ጋዜጠኛው የሚዲያ ሚዲያ በነጻነት ስራዎችን መስራት ይችላል፣ ዘገባዎችን ባላንስ አድርጎ መስራት ይችላል የሚለውን ነው። በጸረ ሽብር አዋጁ እንደተገለጸው ጉዳዩ የሽብር ድርጊትን ለማገዝ ወይም ሽብር እንዲፈጸም የሚያነሳሳ መሆኑን እያወቀ ሆን ብለው የሽብርተኝነትን ተግባር ለማገዝ የሚሰሩ የተለያዩ የቃል የጽሁፍና ሌሎችም መረጃዎችን ማሰራጨት ግን በሽብር ሕጉ ያስቀጣል ብለዋል አቶ እንዳልካቸው። በአዋጁ አንቀጽ አስር ንዑስ አንቀጽ ሁለት ስር በግልጽ እንደተቀመጠው ማንኛውም ሰው ሽብር ተግባርን የተመለከተ ወንጀል እንዲፈጸም ለማድረግ በንግግር በጽሁፍ ወይም በፍዕል ወይም በሌላ ማንኛውም አድራጎት በግልጽ ሁኔታ ቅስቀሳ ያደረገ ወይም እንዲህ አይነት ይዘት ያለው ነገር መሆኑን እያወቀ ያተመ፣ ያሳተመ፣ ያስተላለፈ፣ ያሰራጨ፣ አሁን ሚዲያ ይህንን ነገር መሆኑን እያወቀ ያሰራጨ ከሆነ በወንጀል ህጉ በዚህ በጸረ ሽብር አዋጁ መሰረት የሚያስጠይቀው ይሆናል ማለት ነው። ስለዚህ መታየት ያለበት ምንድን ነው? የሚዲያው ይህንን ሲዘግብ интенцион уен ден демо газы таняу የሽብር ቡድኑን ሀሳብ ለማ ለምደግፎ ለሽብር እንዲፈጸም ማነሳሳት ነው፣ መደገፍ ነው ወይስ ደግሞ በሚዲያ ነጻነት ሕጋችን መሰረት ያንን የሚዲያውን ዘገባ ነው የሰራው የሚለውን እንግዲህ እንደየ ሁኔታው የሚታይ ይሆናል። አቶ እንዳልካቸው አክለውም የፍትህ እገዛም ያስፈልጋል ብለዋል። የፍትህ አካላት አሉ። ፖሊስ ሊሆን ይችላል፣ አቃቤ ሕግ ሊሆን ይችላል፣ ወይ ፍርድ ቤት ሊሆን ይችላል። በእነዚህ ተቋማት የተያዙ እየታዩ ያሉ ጉዳዮች ከሆኑ ወንጀል ተፈጽሞ ከሆነ ወይም ወንጀለኛ መሆኑን ታውቆ የሚፈለግ ከሆነም ያንን መረጃ በማንኛውም መንገድ ይሁን ስልኩን በመስጠት ሊሆን ይችላል፣ ወይም መድረሻውን በመጠቆም ወይ ደግሞ ያለውን መረጃ በመስጠት ለፍትህ መተባበር ግዴታ ይሆናል ማለት ነው። የእናንተ ዘገባ ባላንስ መስራት ከሆነ የሽብር ተግባርን ማነሳሳት እስካልሆነ ድረስ እሱን መርዳት እስካልሆነ ድረስ በወንጀል የሚያስጠይቅበት አግባብ የለውም ማለት ነው። በቅርቡ በሽብርተኝነት የተፈረጁትን የሸኔና የህወሀት አስተያየቶች ለሚዛናዊነት ሲባል በዘገባ ማካተት የድርጅቶቹን አላማ ለማስተዋወቅ ወይም ሽብርን ለመቀስቀስ እስካልሆነ ድረስ ሕጉን የምንጻረር እንዳልሆነም ዳይሬክተሩ ጠቁመዋል። እናም የድርጅቶቹን አስተያየት በማካተት የሚሰሩ ዘገባዎች ጋዜጠኛውንም ሆነ የሚዲያ ተቋሙን እንደማያስጠይቁ ነው የኢትዮጵያ ጠቅላይ ዐቃቤ ሕግ ያመለከተው። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ። የዳምጣውን ለዘገባው እናመሰግናለን ወደ ተከታዩ እንለፍ። ላለፉት አምስት ዓመታት በኢትዮጵያ የሚማሩ የአንደኛና ሁለተኛ ደረጃ ተማሪዎች የሳይንስና ቴክኖሎጂ ትምህርት ላይ እንዲበረቱና የስራ ፈጠራ ክህሎታቸውን እንዲያዳብሩ ሲሰራ የቆየው ስቴም ሲነርጂ የተሰኘው ተቋም አሁን ደግሞ ተማሪዎች ሀገር ውስጥ የሚገኝ ጥሬ እቃ ተጠቅመው ተጠቅሞ በፀሐይ ኃይል የሚሰራ የዳቦ መጋገሪያ እንዲያመርቱ አድርጓል። ስመኝሽ የቆየ ይህንና ሌሎች የቴክኖሎጂ ውጤቶችን በመስራት የኅብረተሰቡን ችግር ለመፍታት የሚንቀሳቀሰውን ድርጅት አመራሮች አነጋግራ ተከታዩን አሰናታለች። ከጀርመን ሀገር የተወሰደውና ባለፈው ሳምንት ለሙከራ እይታ የበቃው አዲሱ ቴክኖሎጂ የፀሐይ ብርሃንን በአምስት ስኩዌር ሜትር ላይ ሰብስቦ በማሳረፍና ነጸብራቁ ወደ አንድ ቦታ እንዲያተኩር በማድረግ ሙቀት መፍጠር እንዲችል የሚያደርግ ነው። ሙቀቱ ደግሞ ወደ ዳቦ መጋገሪያው እንዲሄድ በማድረግ በቀላሉ ዳቦ መጋገር ይቻላል። ይህን በሀገር ውስጥ የሚገኝ ጥሬ ቃም በመጠቀም የተሰራ ቴክኖሎጂ የሰሩት ስቲም ሲነርጂ በተሰኘ ተቋም የሰለጠኑ የምህንድስና የብየዳና መገጣጠም ሙያ ያላቸው ተማሪዎች ናቸው። መቀመጫውን በአሜሪካን ሀገር አድርጎ የዛሬ ስድስት ዓመት የተመሰረተው ድርጅት ኢትዮጵያ ውስጥ የሚማሩ ተማሪዎች ከልጅነታቸው ጀምሮ የሳይንስና ቴክኖሎጂ ፍቅር እንዲኖራቸውና ተግባራዊ ልምምድ በማድረግ የፈጠራ ክህሎታቸውን እንዲያካብቱ የሚያደርግ ተቋም መሆኑን የድርጅቱ ዋና ስራ አስኪያጅና ፕሬዝዳንት የሆኑት አቶ ጸጋዬ ለገሰ ይገልጻሉ። የሀገሪቱ የትምህርት ፖሊሲ ሰባ ሰላሳ የሚል አዲስ የትምህርት ፖሊሲ ያለው ፖሊሲ ማለት ሰባዎቹ ከሃይ ስኩል ግራጁዌት አድርገው ወደ ዩኒቨርሲቲ የሚገቡት ተማሪዎች ሰባ ፐርሰንቱ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ ማያትስ እንዲያጠኑ። ግን በኢትዮጵያ ደረጃ ብዙ የሳይንስ እና ቴክኖሎጂ ኮሌጆች ሁሉ ተከፍተዋል። ግን እነዚህ ልጆች የተዘጋጁ አይደሉም ኮሌጅ ውስጥ የሳይንስ ቴክኖሎጂ ኢንጂነሪንግ ና ማትስ ለማጥናት እና የእኛ ድጋፍ እዚህ ላይ ነው የሚጀምረው። እና ሳይንስ ና ቴክኖሎጂ መጀመር ያለበት ቀጥታ ልጆችን ከዩኒቨርሲቲ ላይ መመደብ ብቻ ሳይሆን ታች ባሉበት ወቅት በፕራይመሪ ስኩል፣ በሰከንዳሪ ስኩል ከዛም ውረድ ብሎ ቅድመ ዝግጅት እንዲያደርጉ ማድረግ በሚለው ላይ የኢንተርቬንሽን ፕሮግራም ነው እየሰራን ያለ ነው የሳይንስ ቴክኖሎጂ ኃይልና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ተቋም በኢትዮጵያ የተለያዩ ክልሎች ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለአንደኛና ለሁለተኛ ደረጃ ተማሪዎች የሚያገለግሉ ስምንት ቤተ ሙከራዎችን ከፍቷል። አቶ ጸጋዬ እንደሚሉትም ድርጅቱ በየአመቱ የሚያዘጋጀው የሳይንስ ውድድር ህጻናት የፈጠራ ችሎታቸውን እንዲያዳብሩ ያግዛል። እንግዲህ አዲስ አሁን በጀመርነው ፕሮግራም ምንድን ነው ትምህርት ማስተማር ብቻ ሳይሆን ያ ደግሞ ቴክኖሎጂን ራሱ በመጠቀም ወደ አካባቢ ያሉ ችግር ፈችነት እንዲ- እንዲያተኩርም እንፈልጋለን። ስለዚህም ነው ያለውን ችግር በመረዳት ይሄ ነገር አገሪቷን ከአንኢምፕሎይመንት ሊያወጣልን የሚችሉ አንዳንድ ቴክኖሎጂዎችን ትራንስፈር የማድረግ ሁኔታ ሥራ የሚፈጥሩ ኢንካም ጀነሬት የሚያደርጉ ኤምፕሎይመንት ጀነሬት የሚያደርጉ የቴክኖሎጂ ትራንስፈሮችንም እናስባለን። በተጨማሪ በዚህ ላይ ምንድነው ስኪል ትሬኒንግ እንሰጣለን። ያለ እነዚህ ወጣቶች ማለት ነው ወደ ስራ እንዲገቡ እና የራሳቸውን ቢዝነስ እንዲጀምሩ ይሄ እቅድ አለን። ስቴም ሲነርጂ በሳይንስ ትምህርት የሚያደርገው ጥረት አድጎ የዛሬ ሳምንት ድርጅቱ ባሰለጠናቸው ተማሪዎች የተሰራ በፀሐይ ብርሃን የሚሰራ የዳቦ መጋገሪያ ለእይታ አቅርቧል። አቶ ይስሐቅ ኡኩሞ ሽታ በሙያቸው መሀንዲስ ሲሆኑ በአሜሪካን ሀገር የሚገኝ የኮንስትራክሽን ድርጅት የፕሮጀክት ማናጀር ሆነው ይሰራሉ። ስቴም ሲነርጂ ውስጥ ደግሞ በበጎ ፈቃደኝነት የቦርድ ሊቀመንበር ሆነው በማገልገል የቴክኖሎጂ ስራውንም በኃላፊነት ይመራሉ። ኢትዮጵያ 13 ወይ ደግሞ መንዞ ሰንሻይን ወይ ደግሞ አመቱን ሙሉ የፀሀይ ብርሃን የሚገኝበት ሀገር ነው። አንዱም ይሄንን ነው የተመለከተው እና ይህም ስራ ደግሞ ይሄ የመጀመሪያው ሙከራ እንዳለቀ በብዛት በማምረት ለብዙ ሰዎች ተደራሽነት እንዲኖረው የምናደርገበት ሁኔታ ይሆል። ለዛም ደግሞ ዳቦ በመጋገር ኑሯቸው ሊኖሩ የሚችሉ ሴቶችን ነው ተደራሽነት የሚያደርገው ይህ የዳቦ መጋገሪያ። እነሱን ደግሞ ለእነሱ ደግሞ የብቃት ስልጠና የሚሰጡ ተማሪዎችን ተመርብነው ወደ አሰልጣኝነት ገብተው የሚያገለግሉበት ሁኔታ ይመቻቸል። ይህ የዳቦ መጋገሪያ የመጀመሪያው የፈጠራ ውጤት ይሁን እንጂ አቶ ይስሀቅ ስቴም በቀጣይ የሚሰራቸው የፀሐይ ብርሃንን የሚጠቀሙ ቴክኖሎጂዎች እንዳሉ ያብራራሉ። ወደፊት የምናገራቸው ቅዶች አንዱ ለኛው በመስኖ ሪያ እናስባለን። ይሄም ድሪፕ ኢሪጌሽን የሚባለው ማለት ነው እ የጀመረው እሱን እንቀጥላለን። እና ይሄኛው ዳቦ መጋገሪያ የሚለው ለትልቅ ዳቦ መጋገሪያ አንድ ስድስት ሜትር ስኩር የሚወስድ ቦታ ነው። ነገር ግን አነስ ባለ መልኩ ደግሞ በቀይሱ ደረጃ ሊጠቀሙ የሚችሏቸው ሁኔታዎችን እያየን ነው እና የፀሐይን ኃይል መጠቀም የምንችልበት ሁኔታዎች ሰራተኞቻችን የስቴም ሲነርጂ ተቋም ዋና ዓላማ ተማሪዎች ስራ ፈጣሪ እንዲሆኑ ና በአካባቢያቸው የሚገኙ ቁሳቁሶችን ተጠቅመው የህብረተሰቡን ችግር መፍታት እንዲችሉ ማገዝ ነው። ድርጅቱ በአቋቋሟቸው የቤተ ሙከራ ማዕከላት ተጠቃሚ በመሆናቸው የሳይንስ ችሎታቸውን ማዳበር የቻሉ እና ዛሬ ትልቅ ደረጃ መድረስ የቻሉ ተማሪዎችን ማፍራታቸውንም አቶ ይስሐቅ ይገልጻሉ። ብዙ ተማሪዎች በዚህ በስቴም ሴንተሮች ያለፉ እስከ ዩኒቨርሲቲ እስከ ድረስ የደረሱ አሉ። እያንዳንዳቸውን አንዳንድ ጊዜ ተካካቢ ወይ ደግሞ የት ደረጃ ድረስ የሚለውን ነገር ዴታ ወይ ደግሞ ኢንፎርሜሽን መሰብሰብ አንዳንድ አስቸጋሪ ነው። ነገር ግን በግል የምናውቃቸው በዚህ በስቴም ሴንተሮች ውስጥ በኩል አልፈው በሀገር ደረጃ የፈጠራ ችሎታቸው እውቅናን ያገኘላቸው በህግስ በተለያዩ ዩኒቨርሲቲዎችም ውስጥ ገብተው ትምህርታቸውን ተምረው ዕድል ያገኘዋሉ እንዲሁም በገበ ጊዜ አሁን እስከ ውጭ ሀገር ደግሞ እስከ ሃርቫርድ ድረስ በዚህ ፕሮግራም አልፈው በራሳቸው ጥረት ማለት ነው እስከ ሃርቫርድ ድረስ ዩኒቨርሲቲ መግባት ዕድል ያገኛቸው ተማሪዎች እንዳሉ እናውቃለን። አቶ ጸጋይም ተማሪዎች የሳይንስና ቴክኖሎጂ ትምህርቶች ላይ ማተኮራቸው በዓለም ላይ ህይወትን እያቀለሉ ያሉ ቴክኖሎጂዎችንና ለብዙ ችግሮች መፍትሄ ማምጣት የሚችሉ ስራዎችን ፈጣሪ እንደሚያደርጋቸው ያሰምሩበታል። በአሁኑ ሰዓት የሳይንስ ቴክኖሎጂ ኢንጂነሪንግ ማትስ ወደፊት ዓለምን ኮምፒቲቭ ከሚያረጓት አንዱ እንትን እንደሆነ ይታወቃል። ብዙ ስራ ሊፈጠር የሚችልበት ከፍተኛ ኢንካም ሊገኝ የሚችልበት ሀገሮች ኮምፒቲቭ የሚሆኑበት በተለይ ኢትዮጵያ ውስጥ እንደኛ Well, ፖቨርቲ ችግር እንድናላቅቅበት የምንችለው ለብዙ ወጣቶች ስራና እና ቢዝነስ ክሬት የሚያደርግበት ሊያደርግ የሚችለው ልጆች እንደገና ስራ ከመግባታቸው በፊት ያንን ስኪል ኤክሰርሳይዝ የሚያደርጉበት የሀገራችን የውጭ ምንዛሬ ልናተርት የምንችለው ራሳችን በራሳችን ሀገር ውስጥ ስራዎችን በመስራት ማለት ነው። ኢኖቬቲቭ የሆነ እና በተለይ የሶሳይቲን ፕሮብለም ሶልቭ የሚያደርጉ ልጆች እና ወጣቶች ሊወጡ የሚችለው ከዚህ እንደሆነ በማሰብ ሁሉም አካል ትኩረት ሊሰጠ ይገባል ብዬ ያስባሉ። እስቴም በአሁኑ ወቅት ችግር ፈቺ የሆኑ ፈጠራዎችን መስራት የሚያስችሉ የቴክኖሎጂና ምህንድስና ትምህርቶች ላይ ያተኩር እንጂ ሌሎች የሳይንስና የሂሳብ ትምህርቶች ላይም ድጋፍ ማድረጉን ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ውድ ዓመት ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ወደ ሶስተኛው ዘገባችን ንሻገር። በኢትዮጵያ ያለው በዘር መከፋፈልና መገፋፋት ቀርቶ ሁሉም በሰውነቱ ተወዳጅቶ በፍቅር የሚኖሩበት ኢትዮጵያን ተፈጥራ ማየት እሻለው፣ ትላለች የሰዎችን ጫማ አጽድታ በምታገኘው ገቢ የኮሌጅ ትምህርቷን የምትከታተለውና ኑሮዋን በዚሁ ስራ የምትደጉመው ወይዘሪት ጥበቢት ጥላሁን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከወጣቷ ጋር አጭር ቆይታ አድርጎ የላከልን ዝግጅት እንደሚከተለው ይቀርባል የአሜሪካ ድምፅ የእኛ ኢትዮጵያውያን በሚል ጥቅል ርዕስ ስር በተለያዩ የሙያ መስክ የተሰማሩ ዜጎችን በወቅታዊ የአገሪቱ ሁኔታና በምርጫ ጉዳዮች ላይ ያላቸውን ተስፋ ምኞታቸውና ስጋታቸውን ጠይቋቸዋል ጥያቄው የቀረበላቸው ዜጎችም የተለያዩ አስተያየታቸውን ሰጥተውናል ቪኦኤ ለዛሬ ከሐዋሳ ከተማ ያነጋገራት በልስትሮ ስራ የተሰማራችውን ጥበብት ጥላሁን የምትባል ወጣት የኮሌጅ ተማሪ ነው። የሰዎችን ጫማ እያጸዳች በምታገኘው ገቢ የምትተዳድረውና የኮሌጅ ትምህርቷንም የምትከታተለው ወጣት ጥበብት፣ ለአንቺ ኢትዮጵያዊ መሆን ማለት ምን ማለት ነው ተብላ ለተጠየቀችው ጥያቄ ይህንን ብላለች። ተቋሪ ማንነቴ ነው፣ ደስታዬም ነው፣ ኩራቴም ነው። በየዕለቱ ስለሚገጥማትም ፈተናዎች ተጠይቃለች። በየለቱ የሚገጥመኝ መከራ ሌላ የለም፣ ግን አንዳንድ ጸሀ አለ። ዝናብ ሲመጣ ቲቶ መሄዳለ። አሁን ለምሳሌ እዚ ፀሐይ ላይ ነኝ። የቤት ክሬ አለ፣ የትምህርት ቤት አለ። እንግዲህ ተቆጥሮ አልቅም። በርጊጤ በዚ ባበቃ ይሻለኛል በሁለት አመታት ውስጥ አገርሽ የትደርሳ ማልፈልግ ያለሽ? ለወጣት ጥብብት ያቀረብኩላት ሶስተኛው ጥያቄ ነበር። ሀገር አሁን ለምሳሌ ብዙ ስራ አጦች ኢትዮጵያ ውስጥ አሉ። ተምሮ ስራ አጡ። እነሱም ስራ አግኝተው ፍር ፍለጋ እራሳችንን እንለውጣለን በሚል ሌላ ሀገር የሚሰደዱ ብዙ ህዝብ አለ ማለት እህቶች፣ ወንድሞች፣ አባቶችም ብዙ ህዝብ አለ። ወደዛም ይሄዱ ማለት ነው ወደ አሜሪካ ወደ ዱባይ ለምሳሌ የሚሄዱ አሉ። እነዛ ደግሞ ከዛም ተመልሶ ከዱባይም ሁን ከአሜሪካ ኢትዮጵያ በዝጋለች ተብሎ ወደዚህ እንዲመጡ ደስታይን አልችልም። መንግስት ችግሮችን ለመፍታት ምን ማድረግ የሚችል ይመስልሻል? ሌላ ጥያቄ። ከእግዚአብሔር በታች መችሉት ነገር የለም እና የተሻለ ብሰጡኝና ና የስራ ቦታ ቀይሮ ብሰጡኝ መችሉ ይመስለኛል። አገሪች ስላለችበት ሁኔታ የማትወጅው ምንድን ነው የሚለው ደግሞ አምስተኛ ጥያቄችን ነበር። ወጣቷ የኮሌጅ ተማሪ ይህንንም ብላለች። ማልወደው ነገር እርስ በርስ መነሳሳቱ፣ ማለት ሰው ሰርቶ እንዳይበላ እነ የከለ ዘር ነኝ እነ የከለ ነኝ ሰላም እንዳይኖር ማድረጋቸው፣ አንድነት ማጣቱ በቃ ፍቅር አለ መኖሮ ኖሮ የኢትዮጵያ ጠቅላይ ሚኒስትር ቢቶኝ ኖሮ የመጀመሪያ ውሳኔሽ ምንድን ነው ለሚለው ስድስተኛው ጥያቄያችን መልስ ሰጠናለች። ጠቅላይ ሚኒስትር ቢሆን አንድነት ውስጥ የምታጣ ነገር ስለሌለ ህዝቡ አንድ እንዲሆን ነው ማደርገው መጀመሪያዊ ማለት ነው። ህዝቡ አንድ እንዲሆን ህዝቡ በፍቅር እንዲጓዝ ነው ማደርገው። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው የሚለው ደግሞ የመጨረሻው እውነት ላይ ተመሰርቶ ማለት ክልን እንደዛ እናደርጋለን በሚል ሳይሆን እውነተኛ በሆነ ነገር ላይ ተመሰርቶ እንትን ብሎ ደስ ይለኛል። አሁን ለምሳሌ አድማ ላይ ሳድሙ፣ በቃ እውነተኛ የሆነው ነገር ላይ ቢነጋገሩና እውነተኛ ነገር ይዞ ቢሄዱ ደስ ይለኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ። うん。<noise> ዩናታን ዘብዴዎስና እንግዳውን እናመሰግናለን። ዩጋንዳ በአፍሪካ ከፍተኛ ቁጥር ያለውን የስደተኞች እያስተናገደች ያለች ሀገር ናት። የስነ ልቦና ባለሙያዎች እንደሚሉት በምስራቅ አፍሪካዊቷ ሀገር ውስጥ ራሳቸውን የሚያጠፉ ስደተኞች ቁጥር በተለይም ኮቪድ-19 ከመጣ ወዲህ ጨምሯል። ሐሊማ አቱማኒ ሊደርስባቸው ከነበረው ጥቃት ቢተርፉም በአእምሮ ህመም የሚሰቃዩ ስደተኞችን ለማገዝ የሚደረገውን ጥረት ተመልክታለች። ሀብታሙ ስዩም እንደሚከተለው አሰናቸ ከዲሞክራቲክ ኮንጎ የመጣው የ22 ዓመቱ ሚታ ጆስተን በዩጋንዳ የስደተኞች ጣቢያ ውስጥ ከባድ ህይወት እያሳለፈ ነበረ። የዩጋንዳ መንግስት የኮቪድ-19ን መዛመት ለመግታት እርምጃዎችን ሲተገብር ደግሞ ህይወት የበለጠ ከባድ ሆናለች። ለአካባቢው ነዋሪዎች የነበረው የሥራ ዕድል በጣም አነስተኛ አሊያም ደግሞ ምንም የሚባል አይነት ነው። ከጣቢያው ውጭ ያገኘውን የቀን ሥራ ይሠራ የነበረው ሚታ ቤተሰቦቹ በሚያገኙት እርዳታ ላይ የሚያክለው ገቢ ሊሳካለት አልቻለም። ከአምስት እህትና ወንድሞቹ ጋር ስራ ከሌላቸው አባቱ ጋር የሚኖረው ሚታ ራሱን ያጠፋ ዘንድ ይገፋፎ የነበረው ረሃብ ነው። ምንም ምግብ ሳንቀምስ ሁለት ቀናትን አሳልፈናል። ነፍሳችንን ያቆየነው ለትንሽ ቀናት ባሻገረን ገንፎ ነበረ። እውነት እውነት እላችኋለሁ ሕይወት እንደዚህ ከሆነ በዚህ ዓለም ላይ መቆየት ከንቱ ነው ስል አሰብ ያለው ሚታ። ማሙር ጃክሰን ከደቡብ ሱዳን የመጣ ሌላ ስደተኛ ነው። ሰውኛ ግንኙነቶች መጥፋታቸው ተስፋ እንዳስቆረጡት ይናገራል። ከወላጆቹ ጋር በመለየት ከታናሽ ወንድሙ ጋር ወደ ዩጋንዳ የተሰደደው ማሙሩ የወላጅን ሚና ለመጫወት ዝግጁ አልነበረም። እርግጥ ነው ያ ሐሳብ በጭንቅላቴ ውስጥ ተከስተዋል። በዚች ዓለም ላይ ብቸኛ እንደሆንኩ ተሰማኝ። ሌላኛው ወንድሜ በጣም ሕፃን ነው። በቤት ውስጥ ያለው ትልቅ ሰው እኔ በመሆኔ ስራዎች እኔ ላይ እየወደቁ ናቸው። ከአቅሜ በላይ እንደሆነ ተሰማኝ ነው ያለው። ሜል አሊ የስነልቦና ባለሙያ እና አማካሪ ናቸው። የጆስተን ሙን ጃክሰን ሁኔታ የተባባሰው ከቤተሰቦቻቸው የምንጥላቸው ተንከባካቢ የለንም ብለው በማሰባቸውን ይላሉ። ዋና ጉዳዮችን እንዲያስረዳሉ የወላጆች በደል፣ ድህነት በእነዚህ የተጎዱ በተለይም ደግሞ የአእምሮ ጠባ ሳይገጥማቸው የጭካኔ ድርጊቶችን የተጋፈጡ በተክስሉውጥ ውስጥ ያለፉ ዛሬ ላይ እየተጋፈጡት የሚገኙት የድህረ አደጋ ጭንቀት አለባቸው። ያ ጭንቀት ራሳቸውን ወደ ማጥፋት ደረጃ የስነ ልቦና ባለሙያዎች እንደሚናገሩት ራስን የማጥፋት ፍላጎት በተለያዩ ደረጃዎች ውስጥ የሚያልፍ ነው። እነሱም ተስፋ ማጣትን፣ መድኃኒቶችን አብዝቶ በመውሰድ በመርዝ ገመድ አሊያም ከፍታ ካላቸው ቦታዎች በመዝለል እንዴት ህይወታቸውን ማጥፋት እንደሚችሉ ማሰላሰልን ይጠይቃል። በስተመጨረሻም ድርጊቱን ይፈጽሙታል። የስነ ልቦና ባለሙያዎች እንደሚሉት ሰዎች ሁለተኛ ደረጃ ላይ በሚደርሱበት ጊዜ ነው ራሳቸውን ከማጥፋታቸው በፊት የሚታደጋቸውን ትኩረት ማግኘት የሚገባቸው። ፕሮፌሰር ኤዮጌን ካይንዳ ከዩጋንዳ የሕክምና ምርምር ተቋም ናቸው። ድብርትን የመሰሉ ሕመሞች በአፍሪካውያን ባህል ውስጥ እንደ ሕመም አይታዩም። ሰዎች ይህንን መገንዘብ ያስፈልጋቸዋል ብዬ አስባለሁ። አንድ የምታውቁት ሰው ወይንም ዘመዳችሁ ራስን ስለ ማጥፋት ሲናገር ስትሰሙ በቀላሉ አትውሰዱት። ያ ሰው በውስጡ እነዚህን ሀሳቦች እያውጠነጠነ ሊሆን ይችላል። ምን አሉት የሥነ ልቦና ባለሙያዎች? ሰዎች ሊያተኩርባቸው ይገባል ካሏቸው ምልክቶች መካከል ከቀልብ አለመሆንን፣ ማልቀስን፣ ብቸኝነትን መፈለግን፣ አስደሳች በሆኑ እንቅስቃሴዎች ውስጥ ለመሳተፍ አለመፈለግንና የእንቅልፍ እጦትን ይጠቅሳሉ። som nå. በአፍሪካውያን ህብረት ከፈጠሩ 58 ዓመት ሞልቷቸዋል። በ963 ዓመተ ምህረት ነበረ ለመጀመሪያ ጊዜ የቀድሞው የአፍሪካ አንድነት የአሁኑ የአፍሪካ ህብረት እየተመሰረተው። እንኳን አድረሳችሁ እያልን በድጋሚ የዛሬው የጋቢና ዝግጅታችንን እዚህ ላይ ያጠናቀቅን በመስተንግዶ ኤደን ገረመው፣ በአርጦቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ ስናስተናግዳችሁ አምሽተናል። አስተያየትና ጥያቄዎቻችሁን 2022276379 የዋትሳፕ መስመር ላይ ሊታደርሱም ትችላላችሁ። በጀመርነው ሙዚቃ እንሰናበታል።